አብሮ እየኖረ የእምነት ልምድ ለብሶ ስቆ እያሳሳቀ ነፍስን አስለክሶ አንች ግን በሰ ክደሻ ሳየች በክንቱ ሳልምድሽ Che astimarci La mescrei sare Tu pegme regna de sha

ሐይረት ለምደ ለብሶ ስቆ እያሳሳቀ ነፍስን አስለክሶ፣ አንቺ ግን በቶሎ ክደሻ ሳየሽ በከንቱ ሳልምድሽ ርከሻ Dövdet iş fethedir, Atele Ya sevşi Ne